የአማራ ክልል ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተችተዋል። ተቃውሞ የተቀሰቀሰበትን ዋናው የወልቃየት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ግምገማና ጥልቅ ተሃድሶ አድርገናል ማለት ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ግን ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሃድሶ አድርጎ ሹምሽር አካሂዷል ብሏል። ጽዮን ግርማ ዝርዝሩን ይዛለች። በክልሉ ከተቀሰቀሰው ተቃውሞ በኋላ የአማራ ክልል ምክር ቤት ለሶስት ቀን ያካሄደውን ጉባኤ ሲያጠናቅቅ የክልሉ ፕሬዚዳንት አቶ ገዷ እንዳርጋቸውና ምክትላቸው አቶ ብናልፍ አንዷለም ባሉበት እንዲቀጥሉ ሲወስን የ22 የካቢኔ አባላትን ሹመት አጽድቋል። ከዚህ ውስጥ አስራ ሁለቱ አዳዲስ ተሿሚዎች መሆናቸውን ማስታወቅ ይታወሳል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ሲናገሩ ክልሉ ባለፉት አስራ አምስት ዓመታት ያመጣው ስኬት እንዳለ ሆኖ ለህብረተሰቡ የችግር ምንጭ ናቸው ያሏቸውን ለይተው እንዳወጡ ይናገራሉ። ቅሬታዎችና ችግሮች በተለይም ደግሞ ከመልካም አስተዳደርና ተገቢ አገልግሎት መስጠት አኳያ ያሉብን ችግሮች፣ የህዝብን አንገብጋቢ ችግሮች ከመፍታት አኳያ ያሉብን እጥረቶች ጥልቅ ናቸው። እነዚህም ደግሞ በዝርዝር ለይቶ መፍታት እጅግ አስፈላጊና ወቅታዊ ነው። በዚህም መሰረት ለህብረተሰቡ ቅርብ አገልግሎት ከመስጠት አኳያ በዚህም ችግሮችን ከመፍታት አኳያ መሰረታዊ ችግር የአመራር ችግር ነው የል ግምገማ ስላለን አመራር ሊሰጥ የሚችል ክልሉን ስትራቴጂካዊ በሆነ ሁኔታ ሊመራ የሚችል የአመራር መዋቅር ማሻሻልና ስምሪት መስጠት አስፈላጊ ሆኖ በመገኘቱ ይሄ ሆኗል በክልላችን። አቶ ንጉሱ አያይዘው በዚህም መሰረት አዲስ ካቢኔ መዋቀሩ እና አዳዲስ ሹመቶች መጽደቃቸውን ገልጸው ይህ ሹመት ለተፈጠረው የመልካም አስተዳደር ችግር መፍትሄ ይሰጣል ብለዋል። የመዕያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከሹምሽሩ ጋር ተያይዞ የተነሳውን ክልሉ አድርጌ አለው ያለውን ጥልቅ ተሀድሶ አንስተው ህብረተሰቡ ያነሳውን ጥያቄ ሳይመልሱ ሰዎችን ቀይር ያለሁ ተሀድሶም አድርጌ ያለሁ ማለት ምንም የማይጣጣም ተግባር ነው ይላሉ። ቤተሰቡ ያነሳው ጥያቄ አንዱ የአማራ ማንነት ጥያቄ ነው። የአማራ ማንነት ጥያቄ ግን የትግራይ ክልል ጉዳይ ነው ብለውን ያለፉ የትኛውን ጥያቄ ነው የሚመልሱት? እና አስደናቂ ነው እና በዚህ መልኩ ጥልቅ ታድሶ አይደለም ግልብ ታድሶ ራሱ ማድረግ አይችሉም። እንደ በጣም የሚያሳፍር ነገር ነው። ህዝቡ የሚፈልገው ጥልቅ ታድሶ ማለት ቢሆን እኮ ደስ ይለናል እኛ። ቢታደሱ እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል። ግን ማምጣት አይችሉም በክልሉ ያለውን የመልካም አስተዳደር እጦት የሚፈታ አንዳችም ለውጥ አልተካሄደም ያሉት አቶ ሙልጌታ ምናልባት ለውጥ የሚሉት ሰዎችን አስሮ ጥያቄዎቹን አዳፍኖ ዝም ማሰኘት ከሆነ በሱ በኩል ለውጥ አለ ብለዋል። ጥልቅ ተሐድሶ የሚባለው እንደ አንዱን ነገር እንኳን ብናነሳ ሰውየው የመልካም አስተዳደር እጦት አለ ተብሎ ከታመነ በሀገር አቀፍ፣ በአማራ ክልል ብቻ አይደለም፣ በሀገር አቀፍ በኢትዮጵያ ውስጥ የመልካም አስተዳደር እጦት አለ ተብሎ ከታመነበት መልካም አስተዳደርን እንዳይኖር ያደረገው አካል ማን ነው? ለፍርድ የቀረበ ማን ነው? የተጠየቀ በዚህ ጉዳይ ማን ነው? ይሄን አጥፍተሃል ተብሎ ለሕዝብ ተጋልጦ የተሰጠ ማን ነው? እንደው እንደ ብአዴን እንታየውና እንደ ኢህአዴግ አድግ ራሱ ማን ነው ለዚህ ጉዳይ አንተ ይሄን አጥፍተሃል ስራ ተቆጥሮ ተሰጥቶ አልሰራህም ለህዝብ አላገለገልክም፣ ህዝብ መርጦህ ለህዝብ አልሰራህም፣ ህዝብ አስቀምጦህ ለህዝብ አልሰራህም ተብሎ ለህዝብ ቀርጦህ ህዝብ ውሳኔ የወሰደበት የወሰነበት ወይም ህዝብ እርምጃ የወሰደበት ወይ ህዝብ ምህረት ያደረገለት ማን ነው? እስካሁን በሀያ አምስት ዓመት ጉዞ ይሄ ነገር የለም። ጥልቅ ታድሶ ይባላል። ከዛም በፊት ብዙ ጊዜ ታድሶ ስልጠናዎች ይባላሉ፣ የተለያዩ ነገሮች ይባላሉ። በፊት ለፊት ያጡትን በጓሮ በር ይዘውት ነው የምናገኘው። ከመድረክ ዞር ይደረጋሉ መጋረጃ ጀርባ ሆነ ሲሰሩ ነው የምናይ። ይሄ ለውጥ ሊያመጣ አይችልም። ለራሱ ለያድግም ሊጠቅመ አይችልም። ይሄ የክልሉ መንግስት ቃል አቀባይ አቶ ንጉሱ በበኩላቸው ክልሉ ህብረተሰቡ ያነሳቸውን ችግሮች በስፋት ገምግሞና ችግሮቹን አውቆ ለጥያቄዎቹ ምላሽ ለመስጠት ነው የአመራር ለውጥ የተደረገው ይላሉ። አስተያየት መስጠት መብት ነው፣ ነገር ግን ደግሞ ለህብረተሰቡ የቀረበ የህብረተሰቡን ቅሬታ ሊፈታ የሚችል አመራር ማሰማራት እንዴት በምን መሰርት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው። በቅርቡ የተመረጡት የሰማያዊ ፓርቲ ፕሬዚዳንት አቶ የሸዋስ አሰፋ በበኩላቸው ሹምሽሩ የሚያመጣው ለውጥ የለም ብለዋል። ጥያቄውን እየመለሱ አይደለም። በስልት ለማምለጥ እየሞከሩ ነው፣ ለመሽለቱ እየፈለጉ ነው። እና የፌዴራል መንግስቱ ግልባጭ ነው። እዛ አማራ ክልል ላይ የተደረገው የተወሰኑ ሰዎችን ቦታ በማቀያየር ጥያቄ የመለሱ ለማስመሰል እየሰሩ ያሉት ያሉበት ሁኔታ ነው የምናየው ማለት ነው። አቶ ይሸዋስ አያይዘውም በክልሉ ለተነሱት ጥያቄዎች መልስ ሳይሰጥ ተሀድሶና ሹምሽር ማድረግ የሚያመጣው አንዳችም ለውጥ የለም ሲሉ ተነስተዋል። ያሏቸውን ጥያቄዎች ያስታውሳሉ ግን ፍጹም አይነት ጥያቄው እኮ የፖሊሲ ጥያቄ ነው፣ የዜግነት መብት ጥያቄ፣ የመሬት ይዞታ ጥያቄ፣ የቋንቋ ፌዴራሊዝም ጥያቄ፣ በአጠቃላይ ህወሀት ኢህአዴግ ሀያ አምስት አመት ሙሉ ሲሰራ የነበረው ያገዛዝ ብልሽነት ያመጣው ነው። ስለዚህ ሰው በመቀየር ምንም ለውጥ ሊመጣ አይችልም። ለምሳሌ የወልቃይት ጥያቄ ምን ሆነ? ግልጽ የሆነ ጥያቄ እኮ ነው። የወልቃይት ጥያቄ ምን ሆኖ ተመለሰ? ወደ ትግራይ ክልል ይሄድና ይታይ ተባለ። የሚታየ ነው፣ እየታየ አይደለም፣ ቆሟል፣ ተመልሷል የተባለ ነገር የለም። ስለዚህ የትኛውን ጥያቄ ነው የመለሱት ማለት ነው? ይህንን እኮ መልሶ መጠየቅ ነው። የተመለሰ ጥያቄ የለም። የሰው እንዳልኩሽ የሰው ማቀያየር ነው። ግን የተቀየረው ሰው ራሱ ምን አጥፍቶ ነው የተቀየረው? ምንድን ነው ድክመቱ? ወዴት ነው የሄደው? ተቀጣዊ አጥፍቶ እስከሆነ የለም። ስለዚህ ማስመሰል ነው በጠቅላላው ማ የሆነ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በበኩላቸው የክልላቸው መንግስት በሕዝቡ ለተነሱት ችግሮችና የመልካም አስተዳደር ጥያቄዎች መልስ የሚሰጥ የካቢኔ ለውጥ ተደርጓል ብለዋል።